ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል ለምን ሕክምናን ኢትዮጵያ ውስጥ እንደተማርኩ ለምን ይህን ፊልድ እንደመረጥኩ አን ለምነ ቤተሰቦችን ለምን እንደተማርኩ ይህን ፊልድ ታቸው ጥያቄ ውስጥ እንዲገባ የሚያደርገ ኤክስፒሪንስ ነበር ነበር። ከፍተኛ የሐኪሞች እጥረት ባለባት ኢትዮጵያ የሕክምና ትምህርታቸውን አጠናቀው ስራ ያላገኙ ተመራቂዎች አቤቱታ እያሰሙ ነው። ቶች ናቸው ሙሉ ሹፌሮቻቸው ያው አንድ ሺ አራት መቶ ሀምሳ የሚሆኑ ሴት ሾፌሮች መዝግበናል። ሙሉ በሙሉ ሴት ሾፌሮችን የቀጠረ አዲስ በኤሌክትሮኒክስ ትዕዛዝ አገልግሎት የሚሰጥ ተቋም ስራ ጀምረዋል። ከዋና ኃላፊው ጋር ቆይታ ይኖረናል። ሌሎች መሰናዶዎች ይደመጣሉ። ሀብታሙ ስዩምን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። በቅድሚያ ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የዜጎችን ጥቃት ለመከላከል ሕጉ በሚፈቅደው ልክ ከፌዴራልና ከቤንሻንጉል ጉሙዝ ክልል ጋር በጋራ ለመስራት ዝግጁ መሆኑን የአማራ ክልል መንግስት ገለጸ። በቤንሻንጉል ክልል ባሉ የአማራ ብሔር ተወላጆች ላይ በተደጋጋሚ የሚፈጸመው ጥቃት እየከፋ መምጣቱ እንዳሳሰባቸውም አስታውቀዋል። በቅርቡ በተደረገ ውይይት በክልሉ የጸጥታ መዋቅር ላይ የአማራ ብሔር ተወላጆች ቀጥተኛ ተሳታፊ እንዲሆኑ የጋራ ስምምነት ላይ መደረሱንም የአማራ ክልል ቃል አቀባይ ተናግረዋል። የክልሉ ከፍተኛ አመራሮች ከጸጥታ ኃይሎችና ከመከላከያ ሰራዊት ጋር በመቀናጀት ችግሩን ለማስቆም ጥረት እያደረጉ ባሉበት ወቅት ነው መስከረም 14 ቀን 2013 ዓ ም በመተከል ዞን ዳንጉር ወረዳ ሌላ ጥቃት የተፈጸመው። ይህም የአማራ ክልል መንግስትን በእጅጉ እንዳስቆጣው የክልሉ ኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነ ተናግረዋል። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። የዳመራ ቦታ ይዞታ ማረጋገጫ በመከልከሉ በሀዲያ ዞን ሆሳና ከተማ የመስቀል በዓል አለመከበሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀዲያና ስልጤ አገረ ስብከት አስታወቀ። ማረጋገጫ ያልተሰጠው በ2004 ዓ.ም የወጣው የሊዝ አዋጅ የመሬት አስተዳደር ደንብና መመሪያዎች እንዳይሰጥ ስለሚከለክል ነው። ነገር ግን ለጥምቀትና ለዳመራ የሚመች ቦታ ለቤተ ክርስቲያናቱ ማቅረቡን የውሳና ከተማዋ አስተዳደር ከንቲባ አቶ ታምራት ግዛው መግለጣቸውን የዮናታን ዘብዴዎስ ዘገባ ያመለክታል። ማሊ ሞክታር ወይንን አዲሱ የሽግግር መንግስት ጠቅላይ ሚኒስትር አድርጋ የሰየመች ቢሆንም በምዕራብ አፍሪካ የኢኮኖሚ ማህበረሰብ የተጣለባትን ኢኮኖሚዋን የሚያሽመደምድ ማዕቀብ መነሳት አስቀድሞ ከታሰበው እንደሚዘገይ ተገለጸ። ኤኮዋስ ማሊ ላይ ማዕቀብ የጣለባት ፕሬዝዳንቱን ኢብራሂም ቡባከር ኬይታን ከስልጣን ያስወገደው መፈንቅለ መንግስት ተከትሎ የነበረ ሲሆን ሲቪል መሪዎችን ስትሰይም ማዕቀቦቹ ይነሳሉ ብሎ ነበር። ይሁን እንጂ አሁን የማዕቀቡ መነሳት መዘግየት ጉዳይ ምክትል ፕሬዚዳንቱን ለመፈንቅለ መንግስቱ መሪ ኮሎኔል ኢሳም ጎይታ መያዛቸው እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። የኢኮዋስ የማሊ ልዑክ የቀድሞ የናይጄሪያ ፕሬዚዳንት ጉድላክ ጆናታን ባወጡት መግለጫ ወታደራዊ መሪዎቹ ሲቪል ምክትል ፕሬዚዳንት እንዲሰይሙ ጠይቀናቸዋል፣ ያንን ማሟላት አለባቸው ብለዋል። ጉድላክ ጆናታን የተላኩበትን ጉዳይ ሪፖርት አዘጋጅተው ለክልላዊ ማህበር አመራር ካቀረቡና አባል አገሮች ከገመገሙት በኋላ ቀጣዩ እርምጃ ይወሰናል። በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከአንድ ሚሊየን ማለፉን የዩናይትድ ስቴትሱ ጆን ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመለከተ። በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ ከ ሰላሳ ሶስት ሚሊየን አሻቅቧል። ዩናይትድ ስቴትስ በቫይረሱ ተዋዦቿ ቁጥር ባለፈው ሳምንት ከሰባት ሚሊየን ማለፉ ሲታወስ ህንድ በትላንትና እለት ከስድስት ሚሊየን አልፎ ዩናይትድ ስቴትስን በሁለተኛነት እየተከተለች ናት። የዓለም የጤና ድርጅት በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከተጠቀሰውም ሳይበልጥ እንደማይቀር አመልክቷል። የድርጅቱ የአጣዳፊ ጉዳዮች ዋና ኃላፊ ዶክተር ማይክ ራያን ጄኔቫ ላይ በሰጡት ቃል በቫይረሱ ስለተያዙት ወይም ስለሞቱት ሰዎች የሚወጡት አህዛዊ ሪፖርቶች በተጨባጭ ካለው ያነሰ መሆኑ እንደማይቀር ነው የገለጹት። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አንድ መቶ ሀምሳ ሚሊየን የኮቪድ-19 ፈጣን መመርመሪያዎችን እናቀርባለን ሲሉ ቃል ገብተዋል። ፕሬዚዳንቱ ከአሁን ቀደም የቫይረሱ ተያዦች ቁጥር ያሻቀበው በየጊዜው ምርመራ እየተደረገ ተጋላጮች ስለሚገኙ ስለሆነ ምርመራው ዝግ እንዲል ይፈልጋለሁ ብለው እንደነበር ይታወሳል። አድማጮች ለሰዓቱ የያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከፍተኛ የሐኪሞች እጥረት ካሉባቸው ሀገሮች አንዷ በሆነችው ኢትዮጵያ የሕክምና ትምህርታቸውን ያጠናቀቁ ሐኪሞች ተመርቀው ሥራ ማግኘት እንዳልቻሉና አንዳንዶቹም ተስፋ ቆርጠው ሥራ ለመቀየር መገደዳቸውን እየገለጹ ይገኛሉ። የአሜሪካ ድምፅ ያናገራቸው የ2012 ዓ ም ተመራቂ ሐኪሞች ስራ በማጣታቸው ለከፍተኛ የኢኮኖሚና ስነ ልቦናዊ ቀውስ እንደተጋለጡም ተናግረዋል። የጤና ሚኒስቴር በበኩሉ ችግሩ የተፈጠረው በበጀት አቅም ማነስ ምክንያት ክልሎች ተፈላጊውን የህክምና ባለሙያ መቅጠር ባለመቻላቸው ነው ብሏል። የሕክምና ባለሙያዎቹን ያነጋገረችው ስመኝሽ የቆይናት ዝርዝሩን እንደሚከተሉ ታሰማናለች። ዶክተር አዲስ ሀብታሙ በየካቲት 2012 ዓ ምት ከሀዋሳ ዩኒቨርሲቲ የህክምና ትምህርቷን አጠናቃ ስትመረቅ የህይወቴ ጥሪ ነው ብላ በምጠራው ሙያ ለማገልገል ትልቅ ጉጉት ነበራት። ነገር ግን ያሰበችው ሳይሆን ቀርቶ ከፍተኛ የሐኪም እጥረት ባለበት ሀገር እሷና ከእርሷ ጋር የተመረቁ በርካታ ሐኪሞች ስራ ማግኘት እንዳልቻሉ ትናገራለች። እንግዲህ ያው ብዙ ቦታ አፕላይ አድርገናል። ያው የትም ሄደን ስለማገልግል ያው የኛው ህዝብ ነው የትም ያለው ከጫፍ ጫፍ፣ እና አማራም ክልል እንዲ ኦሮሚያም እንዲ ወደ ምስራቅም ብዙ ቦታ አፕላይ አድርጌ ነበር ወደ ምናም ቦታ እና ግን ያው የቋሚ ቅጥር አላገኘንም ማለት ነው። ይህ ጓደኞችን ተመራቂ ተማሪዎችን አስተባብሮ ከመንግስት ምላሽ ለማግኘት በመንቀሳቀሱ ዛቻና ማስፈራሪያ ደርሶብኛል በማለት ስሙ እንዳይገለጽ የጠየቀው ሌላው ያነጋገር ነው። ወጣት ሐኪም ከተመረቀ በኋላ ያሳለፈውን የስራ ፍለጋ ውጣ አውረድ ደግሞ እንዲህ ይገልጸዋል ነገሮች ከሚጠብቀው በላይ ተስፋ አስቆራጭ እና መልሼ ራሴን እንድወቅስ ለምን ሕክምና ኢትዮጵያ ውስጥ እንደተማርኩ ለምን ይህን ፊልድ እንደመረጥኩ አይደለም እኔ ቤተሰቦችን ለምን እንደተማርኩ ይሄን ፊልድ ታቸው ጥያቄ ውስጥ እንዲገባ እያደረገ ኤክስፔሪንስ ነበር ነበረኝ እና ቀላላ ነበረን ብዙ ወራት የፈጀ ስራ ፍለጋ ነው። አብዛኛውን ጊዜ በማዘን በማልቀስ በመቆጨት በመናደድ ከፍት ላይሆን ያለፈ ጊዜ ነበር። ተስፋ ቆርጠው ብዙዎች አንዳንዶቹም የተለያየ ከሕክምና ስራ ወጥተው ሹፌሮች አሉ። የሕክምና ስራ ያልተያያዙ ስራዎችን በመስራት ላይ ይገኛሉ። የሕክምና ተመራቂ ተማሪዎቹ ለስራ ማጣታቸው በዋናነት ተጠያቂ የሚያደርጉት የጤና ሚኒስትር ሲተገበረው የኖረውን መመሪያ ነው። በአንድ ወቅት ኢትዮጵያ ውስጥ ይታይ በነበረው ከፍተኛ የሐኪሞች ፍልሰት ምክንያት በሀገሪቱ ውስጥ የተፈጠረውን ከፍተኛ የሐኪም እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ የወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችን ቁጥር ማብዛትና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር ማሳደግ ነበር። ላለፉት አስር አመታት ገደማም በአመት ከሶስት ሺህ እስከ አራት ሺህ የሚደርሱ የህክምና ባለሙያዎች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ ግን ተመርቀው ሲወጡ የሚቀበላቸው የጤና ተቋም ማግኘት እንዳልቻሉ ስራ ያጡት ሐኪሞች ይገልጻሉ። ትልቁ ችግር ምንድነው? በእቅድና በፕላን ምን ያህል ኢትዮጵያ ሐኪም ያስፈልጋታል፣ የሚመረቱ ሐኪሞች ስልጠና ውስጥ ሲገቡ ከስድስት ዓመት ተኩል በኋላ ሲወጡ እነሱ የሚቀበል ሴታፕ ቀድመን እናዘጋጅ የሚለው የቤት ስራ ጤና ጥበቃ ሚኒስቴር አለመስራቱ ነው ከክልሎች ጋር በመሆኑ። ዶክተር አዲስም በሁለት ሺህ አስራ ሁለት ከተለያዩ የሕክምና ተቋማት የተመረቁት ሐኪሞች የሚቀጠሩበት ቦታ ሳይኖር ነው ወደ ሕክምና ተቋማት እንዲገቡ የተደረገው ትላለች። ወደ ሶስት ሺ ሐኪም ነው። አሁን የእኛ ጊዜ ወደ ሜዲካል ስኩል እንዲማር ጆይን ያደርገውና ይህ ሐኪም ሲወጣ የሚሰራበት ኢንቫይሮንመንት ምን ሊሆን ይችላል የሚለው ሳይታሰብበት ብዙ አስራ ሁለት ኮምፕሊት ያደረጉ ተማሪዎች ወደ ሜዲካል ስኩል ጆይን እንዲያደረጉ ተደርጓል እና ምናልባት እነሱን ሪቴይን የሚያረግ ሲስተም ሳይፐስ ፍለድ ማረጉ በተወሰነ መልኩ ለዚህ ኮንትሪቢት አርጓል። እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሰባት ወርልድ አትላስ የተሰኘ ዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው ሀያ አምስት ሀገሮች ውስጥ ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን ከፍተኛ የሕክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ የጤና ተቋማት ግን በብዛት ወደ ህክምና ሙያዊ እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር የበጀት አቅም የለንም እንደሚሉ ዶክተር አዲስ ትገልጻለች። በተለያዩ ጊዜ የስራ በተደጋጋሚ የሚሰጠን መላሽ የበጀት ችግር እንዳለ ነው። ብዙ ቦታ ያው እንደዚህ መቅጠር አንችልም፣ መውረድ ባለን ላለን ፊዚሻኖች ላለን ጤና ባለሙያች ነው እንጂ ከዛ በላይ እንድንቀጥር የሚፈቅድልን በጀት የለንም የሚል ነገር በተደጋጋሚ ይነሳል። ላለፉት አስራ ሶስት አመታት የህክምና ትምህርት ሲሰጥ የቆየው እና እስካሁን ስድስት መቶ አርባ ተማሪዎችን በህክምና ትምህርት ያስመረቀው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የትምህርትና ምርምር ክፍል ምክትል ዲን የሆኑት ዶክተር ሲሳይ ስርጉ ጤና ሚኒስቴር የስራ ምደባውን ከማቆሙ በፊትም ቢሆን ተመራቂ ሐኪሞች ወደ ምድብ ክልላቸው ሲሄዱ በጀት የለም በሚል ይመለሱ እንደነበር ያስረዳሉ። መጀመሪያም ራሱ ጤና ሚኒስቴር የሚመደብበት ጊዜ ክልልም ከሄዱ በኋላ ከማማሪት የነገር ችግር እየጠም ነበረ፣ ጤና ሚኒስቴር እየመደበ ችግሩ ይታይ ነበረ። ያን አሁን ደግሞ በየክልሎቹ ና ሆስፒታሎቹ ናቸው የሚቀጥረው ሲባልም እንደዚሁ የተለያዩ ችግሮች አሉ ይላሉ። ልጆቹ በየቦታው ሄደን በቂ ቅጥር ማግኘት አልቻልንም የሚል አቤቱታ ይቀርባል። በጉዳዩ ላይ ያናገርናቸው በጤና ሚኒስቴር የሰው ሃብት አስተዳደር ዳይሬክቶሬት ዳይሬክተር የሆኑት አቶ ሀብታሙ ታደሰ እየተነሱ ያሉት የስራ ማጣት ቅሬታዎች ትክክል መሆናቸውን ገልጸው ከየህክምና ተቋማቱ ተመርቀው የሚወጡት ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆንም ሐኪሞችን በማሰልጠንና ወደ ስራ በማስገባት ሂደት ላይ ግን ትልቅ ያለመመጣጠን አለ ይላሉ። አሁን የሐኪም ጉዳይ ነው ከበጀት ጋር የሚያያዝ ጉዳይ እንጂ በቂ ባለሙያ አምርተን በስታንዳርዱ መሰረት ስትራክቸራችን ሙሉ ሆኖ ሙሉ አገልግሎት ተሰጥቶ አይደለም። ይህንን ማክሲመም ለመፍታት አንደኛ ስቴክሆልደሮች ሁሉ በጋራ በመቀናጀት በማገድ ችግሮችን እንዴት ፈተን ባለሙያዎች የስራ እድል በስፋት ሊያገኙ ይችላሉ የሚለውን ከጆብ ክሬሽን ኮሚሽን ጋርም በመሆን ኢቭን ከሀገር ውስጥ ውጪ ራሱ ኤክስፖርት ተደርገው ሌላ ሀገርም እያገለገሉ ልምዱንም ይዞ መጥቶ ለኢትዮጵያን ኮንትሪቢውት የሚያደርጉበትን ሁኔታ የኤክስፖርት ሲስተምም እንደ አንድ የመጨረሸኛው አማራጭ ተይዞ ልንሰራበት እቅድ ውስጥ የገባንበት ሁኔታ አለ። የጤና ሚኒስቴር ሐኪሞችን በብዛት በማሰልጠን የባለሙያዎችን እጥረት ለመቅረፍ ይከተል የነበረውን ፖሊሲ ለውጦ ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር በግማሽ እየቀነሰ እንደሆነም አቶ ሀብታሙ ያስረዳሉ። መጠነ ሰፊ የሆኑ ባለሙያዎች በዓመት ከሶስት ሺህ እስከ አራት ሺህ የሚገመት ሐኪም ስልጠና እንዲሰለጥንና ወደ ትምህርት ቤት እንዲገባ የተደረገበት ሁኔታ አለ። የዚህ ባክሎግ ነው አሁን እየመጣ በየአመቱ ችግር እየፈጠረ ያለው። ይህንን ችግር ለመፍታት ካለፉት ሶስት አመት ወደዚህ የኢንሮልመንት መጠናችንን በጣም ቀንሰነዋል። ከዚህ በፊት በአመት ሶስት ሺህ አራት ሺህ ወደ ዩኒቨርሲቲ የሚገባውን አሁን በጣም ወደ ታች አውርደን በፊፍቲ ፐርሰንት እስከ ሺህ አምስት መቶ ድረስ ኢንሮል እያደረግን ያለንበት ሁኔታ ነው ያለው። ይሄ በቀጣይ ምን ያመጣል? አትሊስት አሁን የካፓሲቲ የመቅጠር ሀቅምንና የሚመጣውን ባለሙያ እያመጣጠነ መሄድበት ሁኔታ ስለሚፈጥር በጣም ብዙ ላይመከር ይችላል ነገር ግን ያው ካለው ሀቅም አንጻር ከሀገር እድገት ጋር እየተመጣጠነ መመረት ስለሚኖርበት ይህን ኢኒሽቲቮች ካለፈው ሁለት ሶስት አመት ወደዚህ ጀምረ ነዋል ኮሮናን ጨምሮ ሌሎች ተላላፊ በሽታዎች ህብረተሰቡን እያጠቁ ባሉበት ወቅት ስራ ፈተን በየቤታችን መቀመጣችን ለሀገር ጉዳት ነው የሚሉት ወጣት ሐኪሞች ጤና ጥበቃ የጤና ስርዓቱን አሻሽሎ አስቸኳይ መፍትሄ እንዲፈልግላቸው ጠይቀዋል። የስራ ማጣቱ ችግር ለሚቀጥሉት ሁለትና ሶስት አመታት ሊቀጥል ይችላል ያሉት አቶ ሀብታሙ አስራ አምስት ከመቶ የሚሆነው ክልላዊ በጀት በወጥነት ለጤና ዘርፉ እንዲውል የሚደረግበት ሁኔታና ሌሎች የስራ አማራጮች እየተጠኑ መሆኑን ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከሰሞኑ አዲስ አበባ ውስጥ ሰረገላ የተሰኘ ድርጅት የስልክ መተግበሪያን ጥሪ መሠረት ያደረገ የማጓጓዣ አገልግሎት ጀምሯል። ድርጅቱ ከመሰል ድርጅቶች በአንድ አበይ ጉዳይ ይለያል። ይህም ሙሉ በሙሉ ሴት ሾፌሮችን ብቻ መቅጠሩ ነው። በአሁኑ ሰዓትም 250 ሴት ሾፌሮችን ቀጥሮ ስራ ከጀመረ ሳምንት እንደሆነው የድርጅቱ ስራ አስኪያጅ አቶ ኤልያስ ነጋሽ ለአሜሪካ ድምፅ ገልጸዋል። ኤደን ገረመው ኢትዮጵያውያን ሴቶች ከማጀት ወጥተው ወደ ትምህርትና ስራ ዓለም ከገቡ ግማሽ ምዕት ዓመት አለፈው። ይሁንና አሁንም ድረስ በሴቶች እምብዛም የማይደፈሩ ማህበረሰቡም እንዲገቡበት የማያበረታታቸው የስራ ዘርፎች አያሌ ናቸው። በዚህ ረገድ ብዙ ስራዎች መሰራት ያለባቸው ሲሆን ከነዚህ የስራ ዘርፎች አንዱ ደግሞ የመጓጓዣው ዘርፍ ነው። በቅርቡ ወደ ስራ እየገባ ያለው ሰረገላ ራይድ የተሰኘ የመጓጓዣ አገልግሎት ተቋም ይህን ክፍተት ለመሙላት ሙሉ ለሙሉ በሴት ሾፌሮች አገልግሎት መስጠት ጀምሯል። አቶ ኤልያስ ነጋሽ የድርጅቱ ስራ አስኪያጅ ናቸው። ስለ ተቋማቸው እንዲህ ያስረዳሉ። ሰረገላ ራይድ የተቋቋመው ባለፈው አመት ነው። እንግዲህ በአበሻ ሁለት ሺ አስራ ሁለት ላይ ማለት ነው። ያው ሰረገላ ራይድን ካቋቋሙ በኋላ ወይም ሰረገላ ትራንስፖርትን ካቋቋሙ በኋላ ሜን የምንሰራው በሴቶች ብቻ ትራንስፖርት አገልግሎት እነዚህ ከሶስት ወር በኋላ ደግሞ የሚጀምር የኢኮሜርስ ኩባንያ አለን፣ ረገላ ኢኮሜርስ የሚባል ሴቶች ናቸው በሙሉ ሹፌሮቻችን። ያው አንድ ሺ አራት መቶ ሀምሳ የሚሆኑ ሴት ሹፌሮች ይጠቅበናል ወይም እኛ ጋር ከነሱ ውስጥ አሁን ስራ የምንጀምረው በሁለት መቶዎቹ ነው። የራሳችንን መኪኖች ነው ያስገባነው ትዝቺ የሚባሉ ወይም ሲቪክ ዲዛይን ይባላሉ። አሁን የሚጀምርባቸው ሰረገላ ኦን ያደርጋቸዋል ራሱ ስጋንያው ይህ የመጀመሪያው የቢዝነስ ሞዴል ነው። የሚቀጥለው ሰረገላ ሜምበርስ የሚባል ደግሞ አለ። ለሴቶች ብቻ እንደ ሜምበርሺፕ የተወሰነ ፐርሰንት ዳውን ፔመንት አት ሰላሳ ፐርሰንት ቀሪም ከባንክ ጋር እያያዩ ለሰረገላ ሜምበሮች አሁንም የምንሰራው በሴቶች ብቻ ነው። ለሜምበሮቻችንም ማለት እኛ መኪና እንፈታቸዋለን ከእኛ ጋር መኪና ይገዛሉ። አቶ ኤልያስ ሴቶች በስራ ላይ ከወንዶች በተለየ ጥንቃቄ ማድረጋቸውና ኃላፊነትን ለመወጣት መጣራቸው ለዚህ ስራ ተመራጭ እንደሚያደርጋቸውም ያብራራሉ። የመጀመሪያው ነበር ሴቶችን የሚያበረፋፋ ወይም ጀመር እኛ ሀገር የሚታወቀው በአብዛኛው ታክሲ በአብዛኛው ልሞት ዘጠና አምስት ወይም ከዘጠና ሰባት ፐርሰንት በላይ የወንድ ሱፌር ብቻ ነው ያለው። ለምን ሴቶች ይህንን ሴክተር አይቀላቀሉም የሚል ነው አንዱ አላማቸው። ከዛ በኋላ ግን በመቀጠል ሴቶች በሴፍቲ በሴኪሪቲ ኢሹ በተለያየ ነገር ሴቶች በጣም ፍላጎቱ አለ። ራሱ ገበያውን በጣም ይጠብቃቸዋል። ግን አደፋፍሮ የሚያስገባቸው አንድ ድርጅት ይፈልጋል። እነሱን የሚያደፋፍራቸው ይህ በጣም በሴፍቲ ላይ እንዳልኩት በሴክዩሪቲ ላይ ነው። መኪና አዳዲስ መኪኖች ነው ይዘን የመጣ ነው እና በሴቶች ቢነዳ ሞር ጥሩ ይሆናል ብለን ስላሰብን፣ በአብዛኛው እኛ ሀገር የሚታወቀው ታክሲ ሹፌር ወንድ በእኛ ሀገር ማለት ነው። ግን አክሲደንት እና በአብዛኛው በጣም ብዙ ነው ነው። ሴቶች በጣም ሞር ጠንቃቃዎች ናቸው በጣም ሪስፖንስብል ናቸው። በስልሳ ሂዱ ከተባሉ በስልሳ ነው። Bazen ne yapıyorduk tabii, bazen de. Kazım Mansar, Defterliyim Mansar, Çetos Truna problem nam namda, ne morosun ne ben mayo, katma ofisimda, devamda ne çözdüm. Çetos ne kadar kazeteyim, davlukush, kazetiripim, her tarafta bir şey bitliyim, senlediğim, ne Çetos canşı falı şey bitliyim, Çetos ne canlı şey bitliyim, kendi ne Çetos şeyim በአብዛኛው ራሱ ማርኬቱን ዲማንድ ያደርጋል ከዛም ከዛም አንፃር ሴቶች ናቸው ሞር ተቀባይነት ያላቸው ብለን እናምናለን። እንደሰረገላ ማለት ነው። የሰረገላ ራይድ ስራ አስኪያጅ አቶ ኤልያስ በአሁኑ ሰዓት ተቋማቸው አገልግሎት እየሰጠ ያለው ቀን ላይ መሆኑን ገልጸው ከምሽቱ አንድ ሰዓት በኋላ አገልግሎት የሚፈልጉ ተገልጋዮች ቀጠሮ በማስያዝ መጠቀም እንደሚችሉም ይገልጻሉ። አሁን ስንጀምር ጠዋት አንድ ሰዓት ተነሽቶ አንድ ሰዓት ነው እየሰሩ ያሉት። አሁን ማለት ራይት ነው። እንግዲህ በመጪዎቹ ሶስት ወራት ሙሉ ለሙሉ አዲስ አበባ አስፋቸዋል። ላይክ ከአፍቶ ጀምረሽ እስከ ቃሊቲ፣ ከፊንቲ ወይም ከነገጣፎ ጀምረሽ እስከ ጦር ኃይሎች ራሱ አካባቢን የማወቅ ያንን ያንን ነው እየሰራን ያለነ በቀላይ ሞር አሁን እየሰራን ያለነ ወደፊት ኦፍኮርስ አራት ሰዓት እናደርገዋለን። አሁን ግን ስንጀምር ከጠዋት አንድ ሰዓት እስከ ምሽቶ አንድ ሰዓት ነው የሚሰሩት። ሰረገላ ራይድ በቀጣይ ሙሉ ለሙሉ ወደ ስራ ሲገባ የ24 ሰዓት የመጓጓዣ አገልግሎት እንዲሁም በድረገጽ ላይ ሙሉ ለሙሉ በሴቶች የሚመራ የእቃ አቅርቦት አገልግሎት ለመስጠት እቅድ እንዳለውም ተናግረዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። በትናንት ምሽት ቆይታችን እኛ ለኛ በስደት የተሰኘው ማህበር በሊባኖስ ሲኖሩ የነበሩና በሀገሪቱ እየተፈጠረ ያለውን ኢኮኖሚያዊና ፖለቲካዊ አለመረጋጋት በመሸሽ ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያንን ለማገዝ እያደረገ ስላለው ጥረት አስደምጠናችኋል። የማህበሩ መስራች ባንቺመር ስደተኛ ኢትዮጵያን የአውሮፕላን ቲኬት መግዣ ያገኙ ዘንድ ስለጀመሩት እንቅስቃሴ በምሽቱ ትነግረናለች። ከዚያ በፊት ግን በዚያ የሚኖሩ ኢትዮጵያን የመንግስታቸውን ትኩረት ያለማግኘታቸውን ጉዳይ እንደሚከተለው ታስረዳለች። በሌላ በኩል ደግሞ ችግራችን ምንድን ነው? ቆንስላችን ቆንስላችን ላለፉት አስርት ዓመታት ያው ይቀያየራሉ፣ ግን ሁሉም የሚሰሩት ስራ አንድ ነው። ለዜጋቸው ክብር የላቸው፣ ለዜጋቸው ግድ የላቸው፣ እግዚአብሔርን አይፈሩ፣ እኛን ማመናጨቅ ስራቸው። በገዛ በገዛ ኤምባሲያችን እኛ ሰከንድ ክላስ ስርዝንን ሊባኖሶች መተው ጉዳያቸውን አስፈጽመው ሲወጡ እኛ የማንገባበት ልጆቻችን ተከልክለው እንደ ውሻ በረ ለሚቀመጡበት ሁኔታ ያለበት አሰራር ነው ያለው። ተደብድቦ ሰው ቢደወልላቸው ሰው ሞቶ ቢደወልላቸው ሰው መንገድ ሊወድቆ ቢደወልላቸው፣ ሞቶ ሞቶ እንኳን ሬሳ እስከ ማታ ድረስ የማይነሳበት ሁኔታ ላይ ነው ያለው ስልካቸውን ስለማያነሱ። አሁን አዲስ አምባሳደር መቶ አልጋሽ ተመስገን ከመምጣታቸው በፊት እደጅ መቶ በራችን ላይ ለሚጣለውም ሰው አያገባንም፣ ኃላፊነት አንወስድም እደጅም ያለው ርቀት እየተቀመጠ ለተቸገረ ሰው ኃላፊነት አንወስድም ነው ብለው በይፋ ኤምባሲ የለጠፉት ማለት ነው። ታዲያ ምን ይሰራሉ? ፓስፖርት ማደስ ከሆነ ችግር የለም በፖስታ ተልኮ ይታደሳል። የዜጋቸውን ዲግኒቲ ማስከበር የዜጋቸውን መብት ማስከበር ካልሆነ ምን ይሰራሉ? ይሄ ነው ችግሩ፣ ትልቁ ችግር። ሌላው ለምሳሌ ፊሊፒኒን ብታይ ሌላውን ዜጋ ብታይ እኛ የተናቅነውን ያክል አይናቁም። ለምን? ኤምባሲያቸው ጠንካራ ስለሆነ ኤምባሲያቸው መብታቸውን ስለሚያስከብር። አሁንም አዲስ አምባሳደር መጥተዋል። ያው የተወሰነ የተለወጡ ነገሮች አሉ። በእርግጥ ገና ብዙ ብዙ መስራት አለብን። ለምን እዛ ኢምባሲ ውስጥ ተሰብስበው የተቀመጡት አብዛኞቹ ለአመታት እዛ የነበሩ እና እኛን ሲበድሉ፣ እኛን ክብራችንን ሲያዋርዱ የነበሩ ሰዎች ናቸው። እነሱ አልተቀየሩም። አሉ በሊባኖስ አሁን ምጣኔ ሀብታዊና ፖለቲካዊ አለመረጋጋት አለ። ይህም ቢሆን ግን የእናንተ ማህበር ወደ ኢትዮጵያ መመለስ የሚፈልጉ ሆኖም የትኬት መግዣ ያጡትን ኢትዮጵያውያን ለመደገፍ እየጣራችሁ ነው። ይህን ስራችሁ እንዴት ነው የምታከናውኑት? ምን ደረጃ ላይ ስትገኛላችሁ? እንግዲህ አሁን እስካሁን ድረስ ባደረግነው እንቅስቃሴ ከሁለት መቶ ሰማኒያ ስምንት ሺ የካናዳ ዶላር በላይ ያሰባስበናል። ጎፋን ሚክሬት አድርገን ማለት ነው። ከአፕሪል ሰባት ጀምረን ያው እስካሁን ድረስ በየቀኑ ከሰላሳ እስከ አንድ መቶ ሰው የምግብ ድጋፍ እናደርጋለን። ያው ከነዚህ ውስጥ ለማጆሪቲ ሰባ ፐርሰንት ማለት እችላለሁ ኢትዮጵያኖች ናቸው። ቅድሚያ ሰጥተን የምናስተናግደው ማለት ነው። እንግዲህ ያው ከሁለት መቶ በላይ እህቶቻችንን ወደ ኢትዮጵያ ልከናል ማለት ነው። የተለያዩ ኢትዮጵያኖች እና ኢትዮጵያ ያልሆኑ ድጋፍ የሚያደርጉልን ሰዎች አሉ። ከምናሰባስበው ከጎፋሚ ባሻገር ማለት ነው። ያው እንግዲህ እስካሁን ከሁለት መቶ በላይ አስገብተናል። እስካሁን ካሁን በኋላም ደግሞ መዝግበን እየጠበቅናቸው ያለን ልጆች አሉ። ወረቀታቸውን ማለት ነው። መጀመሪያ የተወሰነውን እኛው ራሳችን ተስፋ ቆርጠን፣ በኤምባሲው ራሳችን አሰሪዎቻቸውን አናግረን፣ ራሳችን ወረቀቱን ጨርሰን የላክናቸው ልጆች አሉ። ከዛ ደግሞ የአዲሱ አምባሳደር ከመጡ በኋላ ደግሞ ያው እራሳቸው ያለውን ነገር እያስጨረሱ ወይንም እነሱ መጠለያ ውስጥ መንገድ ላይ ተጥለው ሲጣሉ ልጆቹ ያው ማንም ዞርብ ልጆቹን የሚመግብም ምንም የሚያቀርብ የለም። እኛ ሁነን ሄደን በቀን ሶስትም በቀን ሁለትም እስካሁን ድረስ ምግብ የምናቀርበው ያው መጠለያ ውስጥ ከገቡ በኋላ ደግሞ ያው ትኬት የምናቀርበው ከሌላው የተለያዩ ሰዎች ጋር ሆነን እኛን መንግስት እስካሁን ድረስ ምንም ያደረገው ድጋፍ የለም። ትኬትን በተመለከተ፣ የምግብ አቅርቦት በተመለከተ እንዲህ አይነት ነገሮችን የክራ የመድሃኒት እንዲህ አይነት ኢመርጀንሲ ባለበት ሀገር ውስጥ ምንም አይነት የተመደበ ባጀት ምንም አይነት የተደረገ ድጋፍ የለም ከኢትዮጵያ መንግስት ማለት ነው። አምባሳደሩ እንደተናገሩት ከአራት መቶ ሺህ በላይ ነን። ይህን ያክል ዜጋ በችግር ውስጥ እያለ በሺዎች የሚቆጠሩ ቶቻችን ልጅ ይዘው እየተንከራተቱ እና እየተራቡ መንግስት እስካሁን ድረስ ምንም አይነት የተመደበ ባጀት የለም። በዛ ላይ ደግሞ አሁን ኮቪድ ተሰራጅቷል። አንድ ኢትዮጵያዊ በኮሮና ቫይረስ ብያ ለ ያለው ያም ለሁሉም ሰው ስለሚሆን አይገኝም። ቦታውም አይገኝም፣ አፖርቹኒቲውም ሶ የምናደርገው ምንድን ነው? በየቤቱ ኮረንቲን እንዲያደርጉ እያደረግን እኛው ራሳችን ሄደን ለልጆቹ በር ላይ ምግብ የምናቀርብበት ቲም አቋቁመን ለብቻው ምግብም፣ የቤት ኪራዩም፣ መድኃኒቱም እንዲሁም ደግሞ ካውንስሊንግ ያው ከምንም በላይ አወረነሱ ስለሌለ ልጆቹ በበሽታው ሲያያዙ የመገለል ነገር አለ። እንዲሁም ደግሞ በቃ የፍራቻ ነገር አለ። ካሁን ካሁን ልሞት ነው የሚል ማለት ነው። ያንን ነገር ለማስወገድ ያው ቤት ለቤት እየሄድን የምንሰጠው ሰርቪስ፣ ያው እኛው ብቻ ነን። እንደ መንግስት ነው እንግዲህ እዛች ሀገር ውስጥ እየተንቀሳቀስን ያለነው ግለሰቦች ሆነን። የሊባኖስ ሀገር መንግስት ኃላፊነት እንዲሁም ደግሞ የኢትዮጵያ መንግስት የዓለም የጤና ድርጅት ኃላፊነት ነው ይሄ ራሱ። ነገር ግን ለበሽታ በበሽታ የተያዙ ሴቶቻችን እንኳን ነጻ ምርመራ የማያገኙ ነፃ የምግብ ድጋፍ የሆነ የብክራይም የሚያገኙት ነገር የለም። ያው የእኛን እጅ ጠብቀው ነው ማለት ነው። ይህ ነገር የሚሆነው የደረስንበትን እኛን ኮንታክት ያደረገን እኛ የሰማ ነው ያው ሄደን ይህን ሰርቪሱን ለምንሰጠው እኛ ነን። ከመሰነባበታችን በፊት ማህበራችሁ ለወደፊቱ ሊሰራቸው ስላሰቡ ተግባራትና ና በመላው ዓለም ሆነው ከሚያዳምጡ አድማጮች የእናንተን ህልም ለማሳከት ሊያደርጉት ስለሚችሉ አስተዋጽኦ እስቲ ትንሽ አጫዎች። እንግዲህ ያው ወደፊት እያለን ያለ ነው ምንድን ነው እስካሁን ድረስ በካናዳ ሀገር ውስጥ ውስጥ ነን ፕሮፊት ኦርጋናይዜሽን ሆነን ሬጅስተር ሆነ እየሰራን ያለ ነው። ያው አንዳንድ ነገሮችን እያንቀሳቀስ ነው። በሊባኖስ ሀገር ውስጥም ያው ቢሮ ከፍተን እንዲሁም በኢትዮጵያ ውስጥ ቢሮ ከፍተን ለመስራት ለምሳሌ ለሚመለሱ ልጆች ያው ኤርፖርት ጠብቀን ትራንስፖርት የምናቀርብበት ሁኔታ አለ። እንዲሁም የገንዘብ ድጋፍ የምናደርግበት ሁኔታ አለ። ያንንና ለሚመለሱት ልጆች ሕክምናና አንዳንድ ነገሮችን ሳፖርት ለማድረግ እንዲሁም ነው ቱሪዝ አዋርነስ ኢትዮጵያ ውስጥ ያው እኛ ለእኛ እየተቋቋመ ይገኛል። ያንን ነገር እንዲደግፉ ነው። ይሄ ነው እንግዲህ ወደፊት ከሊባኖስ እስከ ኢትዮጵያ ድረስ የሚለውን እንትን ማለት ነው። ሙሉ ያለ አገልግሎት የሚለውን ማለት ነው። እንግዲህ በዓለም ላይ ላሉት እስከ ዛሬም ድረስ እኛን ሲደግፉ ላሉት ኢትዮጵያኖች ከልብ ከልብ ነው ማመሰግ ነው ያው ምስጋና ይሄ ከልብ ነው። እንዲሁም ደግሞ የተለያዩ አክቲቪስቶች እና የተለያዩ ኢትዮጵያ የሆነ ኤንጂኦዎች የእኛን እንቅስቃሴ እያገዙ ላሉ ሁላ ከልብ ነው ምስጋኔ። ነገር ግን በጣም ላርጅ የሆነ ኮሚኒቲ አለን አሜሪካ ውስጥም የተለያየ ቦታ ላይ እያየን ያለ ነው። ምንድን ነው ለምሳሌ በዘር የተደራጀ ግጭት ወይም ወይንም ደግሞ በፖለቲካ የሆነ ዘር ተኮር የሆነ እንዴት ነው ችግር ሲሆን ሁሉም ነው የሚረባረበው፣ ሁሉም አምስት መቶ ሺህ አንድ ሚሊዮን የተለያየ ነገር ነው እየተሰበሰበ ያንን ነገር ለመወጣት ርብርብ የሚደረገው እና እኛም ለየወገናችንን ድጋፍ ለማግኘት የኢትዮጵያኖችን ትኩረት ለማግኘት ግዴታ የዘር ግጭት ወይንም ደግሞ ግዴታ ፖለቲካ መሆን የለበትም እና ኢትዮጵያዊ እንደመሆናችን መጠን ይህንን ችግር አይተው እኛ በምናደረገው እንቅስቃሴ ላይ እንዲደግፉ ነው የምለው። እኛ ለእኛ በስደት ማህበር ውስጥ እኛ የተቋቋም ነው ኢትዮጵያዊ በሚል ሁሉንም ብሄር፣ ሁሉንም እምነት፣ ሁሉንም ኢትዮጵያ ያካተተ ነው። እዚህ ጋር ስንበደልኛ እንደ ኢትዮጵያዊነታችን ነው የምንበደለው። እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ፣ እንደ ጉራጌነታችን አይደለም እየተበደልን ያለ ነው። ሲረዱም ደግሞ ሁሉም ነው ድጋፍ የሚደረግላቸው እኩል። እና ይሄንን አይተው ግዴታኛ በዘር መባላት ወይንም ደግሞ ከአንዱ ብሄር አንዱ ብሄር መበደል የለብንም እና ችግሩን እንደ ኢትዮጵያዊ ችግር አይተውት ከጎናችን እንዲቆሙ ነው እንግዲህ የምለው። አድማጮቻችን ከእኛ ለእኛ በስደት ማህበር መስራች በአንቺ ምር ጋር ያደረግነው ቆይታ በዚህ ተጠናቋል። በተያያዥ ጉዳዮች በቤይሩት የኢትዮጵያ ቆንሲል ኃላፊ የሆኑት አቶ ተመስገን ኡመር የሰጡንን ምላሽ በነገው ምሽት መሰናዶ እናስደምጣለን። መልካም ሰማችሁን ስላመሻችሁ እናመሰግናለን። ኤልያስ አስማረ በቅንብር ነበሩ። ትዝታ በላቸው በመርሃ ግብር አርትኦት፣ እኔ ሀብታሙ ዝዩም ደግሞ በመስተንግደው አብረናችሁ አምሽተናል። የነገሰው ይበላል።